ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎን የሕዝብ ጋቢና ትገኛለች። ሰላም እንደምናመሻችሁ። በኢትዮጵያ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በ2.4 ቢሊዮን ዶላር ወጪ ኢትዮጵያ ውስጥ ሆስፒታል ለመገንባት የመሰረት ድንጋይ ተጣለ። ተቋሞቹ ወይም በሜዲካል የሚሰጧቸው ትምህርቶች፣ የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩን የማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሰረት ድንጋዩን ባኖሩበት ሰዓት ያደረጉትን ንግግር ነበር ያስደመጥ ናችሁ። በኢትዮጵያ ባጋጠመው ድርቅ የቦረና አርብቶ አደሮች ከብቶቻቸው እያለቁባቸው መሆኑን ይናገራሉ። አቶ ጉዩ ሀለኬን ከሶስት ወራት በፊት ስንት ከብት እንደሞተባቸው ጠይቀናቸው ነበር። አሁ ወደ አስሮ ኖብኛል። ስንት ከብት ነበሩት? አስር ሲሞትቦት ስንት ቀሩት? አንድ አያ አለኝ። እነዛ የምቅረውም ያልቁብኛል እያልኩ ዛሬስ ስንት ቀሮታል? ናቸው ስራከነበረኛ ሌለ እዛኛው ወደ ሀምንት አሁን ሞተብኛ አ ዛሬ ጠዋት ሁለቱ ሁ ድርቁን የተመለከተ ዘገባ ይዘናል። ይህ የያዝነው የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል። በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል ሁሉም ግን ተነስተው ፍርድ ቤት አይሄዱም ወይ ፖሊስ ጋር አይሄዱም ወይ ሀኪም ጋር አይሄዱም ቢሄዱም አይከታተሉትም ጉዳዩን ከዛ በኋላ የእኛም ህዝብ እንደዚሁ ነው በዚህ በዩናይትድ ስቴትስ ፐርሰን ሴንተር በመባል የሚታወቀው በሴቶች ጥቃት ላይ የሚሰራ ማዕከል መስራች የሆኑት ወይዘሮ አመሊያ ሚሳሊድሰን ናቸው። ይዘናቸዋል። ሌሎችም ዘገባዎች ይኖሩናል። ሰዓት ከበቃን ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አለም ዓለም አቀፍ የዜና ዘገባችን ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ኅዳር እስያ ውስጥ በሚከፈቱ ሶስት የመሪዎች ጉባኤ ላይ እንደሚገኙ ምክትል ፕሬዚዳንቱ ማይክ ፔንስ ዛሬ በኢንዶኔዥያ ባካሄዱ ጉብኝት ላይ ይፋ አደረጉ። ፔንስ በእስያ ሀገሮች ለአስር ቀናት ባደረጉት ጉብኝት የመጨረሻቸው በሆነችው በጃካርታ ሲናገሩም ትራምፕ የደቡብ ምስራቅ እስያ ሀገሮች ማህበር ፊሊፒንስ ውስጥ የሚካሄደው የመሪዎች ጉባኤውና ቬትናም በሚካሄደው የእስያ ፓስፊክ ኢኮኖሚያዊ ትብብር ኤፒኢሲ ጉባኤ ላይ እንደሚገኙ ገልጸዋል። ምክትል ፕሬዚዳንቱ ከኤሲኤን ዋና ጸሐፊ ጋር ከተወያዩ በኋላ በሰጡት ቃል የትራምፕ አስተዳደር በደቡብ ቻይና ባህረ ሰላምና መረጋጋትን ከማስፈን አኳያ ከድርጅቱ ጋር ተባብሮ እንደሚሰራ አመልክተዋል። ወደ ሁለተኛው ዜናችን ስናልፍ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ዛሬ ሐሙስ ግብፅን ጎብኝተዋል። የመከላከያ ሚኒስትሩ ጉብኝት በትራምፕ አስተዳደር የመጀመሪያ አንድ መቶ ቀናት ዋሽንግተን ከካይሮ ጋር ግንኙነቷን ሞቅ ማድረጓን መቀጠሏን እንደሚያሳይ ተገልጿል። መከላከያ ሚኒስትሩ ከግብጹ አቻቸው ሴድኪ ሶብሂና ከፕሬዚዳንት አብዱል ፋታህ ኤልሲሲ ጋር ተገናኝተው ተወያይተዋል። ኤልሲሲ ባለፈው ወር ዋይት ሀውስን መጎብኘታቸው ሲታወስ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እንደ አውሮፓውያን አቆጣጠር በ2009 ዓ ምት የያን ጊዜውን መሪ ሁዝኒ ሙባረክን ካስተናገዱ ወዲህ የመጀመሪያው የግብጽ መሪ ናቸው። በታዳጊ ሀገሮች በሰው ከሚሰሩ ስራዎች ሁለት ሶስተኛውን ማሽኖችና ኮምፒውተሮች ጠራርገው ሊወስዱት እንደሚችሉ የዓለም ባንክ ፕሬዚዳንት ጂም ኪም አስጠነቀቁ። ያ ደግሞ ግጭቶችንና ስደትን ሊያባብስ ይችላል ብለዋል። ዛሬ ዶክተር ኪም ይህን የተናገሩት ከዓለም ዙሪያ የምጣኔ ሀብትና የፖለቲካ መሪዎች ዋሽንግተን ላይ ባሰባሰበው የዓለም ባንክና የዓለም አቀፍ ገንዘብ ድርጅት ጉባኤ ላይ ባሰሙት ንግግር ነው ማሽኖች በምን ያህል ፍጥነት በሰው የሚሰራው ያለውን ስራ እንደሚወስዱት ግልጽ እንደሆነ ኬም አመልክተዋል። ይህ የስራ እድል መሟሸሽ የተደቀነው ግን አሉ የአለም ባንኩ ፕሬዚዳንት፣ በድሆች ሀገሮች ያሉ ህዝቦች ሌላው ህዝብ የተሻለ ኑሮ እንደሚኖር በአለም በጠቅላላ በሚያሰኝ ደረጃ በተስፋፋው የኢንተርኔት ተደራሽነት አማካኝነት ማየታቸው እጅግ በጣም በሚያጓጓቸው ወቅት መሆኑን አክለው ገልጸዋል። በአለም ላይ ግጭቶች፣ የአየር ንብረት መለዋወጥ፣ ረሀብና ካሁን ቀደም ባልታየ ደረጃ የገዘፈ ስ ደት ቀውስ በተደቀነበት በአሁኑ ወቅት ችግሩ አጣዳፊ መሆኑን የአለም ባንኩ ፕሬዚዳንት አክለው አመልክተዋል። መፍትሄው በአሁኑ ወቅት በጥቂት ወይም ያለምንም ወለድ ቁ ያለ ብዙ ትሪሊዮን ዶላር የሚቆጠር የግል ካፒታል እንዲንቀሳቀስ ማድረግ ነው ሲሉ መክረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ለስ ክሮስ ቦንድሪ ቱገር በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በሁለት ነጥብ አራት ቢሊዮን ዶላር ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ወደ በኋላ ላይ ሙሉ ዘገባውን ይዘን እንመለሳለን። ወደሚቀጥለው ዘገባችን ስንመለስ በኢትዮጵያ በአምስት የተለያዩ ክልሎች የደረሰው ድርቅ አሁንም የቦረናና ጉጂ ዞኖች፣ የሱማሌ ክልልና በደቡብ ክልል የኮንሶ ወረዳን እያጠቃ መሆኑንና በዚህም በዋነኝነት ከብቶቻቸው ሙሉ ለሙሉ እያለቁባቸው መሆኑን ነዋሪዎች ገልጸዋል። የኦሮሚያ ክልል የአደጋ ስጋትና ዝግጁነት ኮሚሽን ኮሚሽነር የፌዴራሉና የክልል መንግስት በቅንጅት ሆነው ከፍተኛ እርዳታ እያደረጉ መሆናቸውንም ተናግረዋል። ጽዮን ግርማ ስርስር አላት። በኢትዮጵያ በአምስት ክልሎች ከፍተኛ ድርቅ መከሰቱንና አስቸኳይ የምግብ እርዳታ የሚያስፈልገው ሕዝብ ቁጥር አምስት ነጥብ ስድስት ሚሊየን እንደሆነ ከተገለጸ ወራት ተቆጥረዋል። በድርቁ ቀዳሚ ተጎጂ የሆኑት ከብቶች ሲሆኑ ይህም የተባባሰው በኦሮሚያ ክልል በቦረናና ጉጂ፣ በምስራቅ ሀረርጌና እንዲሁም በሶማሌ ክልል መሆኑ ሲዘገብ ቆይቷል። በነገሌ ቦረና ጉጂ ዞን ነዋሪ የሆኑትና ስማቸው እንዳይጠቀስ የጠየቁ ነዋሪ ባለፉት ሁለት ቀናት በአንዳንድ ቦታዎች አነስተኛ ዝናብ መጣሉን ገልጸው በአካባቢያቸው የደረሰውን የከብት ሞት አደጋ የሚታደግ ግን እንዳልሆነ ይናገራሉ። ከብቶቹ እያለቁ ባዷቸውን እንደቀሩም ይገልጻሉ። በባለፈው ወር ላይ ግምት እየገመት ነው ከመቶ ስልሳ አምስት ፐርሰንት ነበረ ሞተዋል። ሰላሳ አምስት ፐርሰንት ነው የተረፈ ብለን የምንገምተው፣ ግን በአሁኑ ሰዓት ሰማንያ አምስት ፐርሰንት በላይ ከብት ሞተዋል ሜትር አስራ አምስት ፐርሰንት ቢሆን ነው ብለን ነው የምንገምተው። በዚህ ጊዜ ውስጥ ተማሪዎች ትምህርት ማቋረጣቸውን፣ የመጠጥ ውሀ መቸገራቸውን፣ ከብቶች የሚሞቱት የሚግጡት ሳር በማጣታቸውና በበሽታ እየተጠቁ መሆኑን ገልጸው ሰዎችን በተመለከተ በሚያገኙት መጠነኛ እርዳታ ነፍሳቸውን እያቆዩ እንደሆነ ገልጸዋል። እኛ ያለ ነው የምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች አካባቢ ጀምሮ እስከ ሞያሌ ያለው ሀገር ለአደገኛ የሆነ ድርቅ አለ። ረሀብ አለ። የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን ከራሳችን በረጥ ብቻ ብዙ ከብቶች አልቀዋል። ይህ ሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን ከፍተኛው ድርቅ አለ ረሀብ አለ ረሀብ ከፍተኛ ረሀብ አለ በጥር ወር መጨረሻ አካባቢ ድርቁን በተመለከተ ባቀረብነው ዘገባ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደሮች አነጋግረን ነበር በወቅቱም ስንት ከብት እንደሞተባቸው ጠይቄያቸው ነበር አው ወደ አስሮ ነውብኛ በየቦታ በሰው እጅ ስለማያደርስ ወደ አስሮ ነውብኛ አስር ከብት ምን አይነት ከብቶች የአላሞች ናቸው አመልኩት እነዚህ ጥጃ ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኛ እንትን እያለቁብን። ከመቼ ጀምሮ ነው እርሶ አስር ከብት ያለቀቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ሆነዋል። ስንት ከብት ነበሩት? አስር ሲሞትቦት ስንት ቀሩት? አንድ ሀያ አለኝ። እነዛ መቀረውም እኮ ያልቅብኛል እያልኩ ያው፣ የተለያየ ፍሩሽካና መንግስት ምስቶን ሳርም ለቦርና ክብቶች አካባቢን ስለማታውቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለህ ነው የምንገምተው? ስለዚህ ተስፋን ቁርጥ መቀመጥ ነው እንጂ የምንችል። ዛሬስ በምን ሁኔታ ላይ ይገኛል ይገኛሉ ስል ማምሻውን ደውዬላቸው ነበር። በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው እኔ እንጃ ይሄን ነው መርት ነው ብ ብዬ የማስቀምጠ ነገር ለም ያው መንግስት ሆነ በተለያዩ ዝግጅትም እርዳታም እያደረጉብን ነው። ምንም እግዜር ብቻ መለምን ነው እንጂ ምንም ማድረግ የምንችል ነገር ያለ አይመስለኝም። ምን ያህል ከብት ሞቶበት እርሶ? ሰላሳ ነበረኛ ለ እዛኛ ወደ ሀያ ስምንት አሁን ሞቶብኝ አ ዛሬ ጠዋት ራሱ አንዱ ሞቶብዬ አሁ ወደ ውጭ ብቼ ልጣው ሁለት ቀረብኝ ወ ሁለቱ። አቶ ጉዩ አርብቶ አደር በመሆናቸው የከብቶቻቸውን ህይወት ለመታደግ የተለያዩ ቦታ እየተዟዟሩ ጥረት ማድረጋቸውን ይናገራሉ፣ ግን አልተሳካላቸውም። የኦሮሚያ አደጋ ስጋትና ዝግጁነት ኮሚሽን አቶ መኮንን ሌንጄሶ በኦሮሚያ ክልል ብቻ ከሁለት ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ፈላጊ እንደሆነ ይናገራሉ። በኦሮሚያ ክልል ቆላማ አካባቢዎች በተለይም በቦረና፣ በምስራቅ ጉጂ፣ በሁለቱ ሀረርጌዎችና በባሌ ይብሳል። በተለይ ደግሞ በከብት ብዛት ቀዳሚ በሆኑት በአስራሦስቱ የቦረና ወረዳዎች ችግሩ የጎላ ነው። አቶ መኮንን እንደሚሉት የፌዴራሉ መንግስት ከክልሉ ጋር በመተባበር ከ100 ሚሊዮን ብር በላይ ፈሰስ አድርጎ እርዳታ እየለገሰ ነው ብለዋል። እኛ ያነጋገርናቸው የቦረናና ጉጂ ነዋሪዎች ለሰው የሚሆን የበቆሎና ስንዴ መጠነኛ እርዳታ እየተሰጣቸው እንደሆነ እሱንም ወፍጮ ቤት በአቅራቢያቸው የሚያገኙ አስፈጭተው በመጋገር እንደሚበሉ ያላገኙ ደግሞ ቀቅለው በንፍሮ መልክ በመብላት ሕይወታቸውን ለማቆየት ጥረት እንደሚያደርጉ ገልጸዋል። ከብቶቻቸውን ለማዳን ግን የሚያገኙት እርዳታ እንደሌለ እና መጀመሪያ አካባቢ ሰጣቸው የነበረው የጭድ ሳር በጣም ጥቂት ከአንድ ቀን ቀለብ የማያልፍ እንደነበር ይገልጻሉ። በምስራቅ ሐረርጌ፣ በኮንሶ፣ በባሌ ዞን እና በሶማሌ ክልል የሚገኙ ነዋሪዎችን አነጋግረን በሌላ ዘገባ እንመለሳለን። የምትከታተሉት ጋቢና ቪኦኤ ነው። ወደ መጀመሪያ ወደ አስተዋወቅ ናችሁ ዝግጅት ነው የምናልፈው በኢትዮ አሜሪካን ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር በሁለት ነጥብ አራት ቢሊዮን ወጪ ለሚገነባው ሆስፒታል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሰረት ድንጋይ ዛሬ አኑረዋል። ሆስፒታሉ ከሚሰጠው የላቀ ሕክምና አገልግሎት በላይ ወጣት ኢትዮጵያዊ ሐኪሞችን በማሰልጠኑ ላይ እንዲያተኩርም አሳስበዋል። ዝርዝሩን መለስካቸው አምሀ ከአዲስ አበባ አድርሶናል። በአዲስ አበባ ከተማ በቦሌ ክፍለ ከተማ አያት አካባቢ በ150 ሺህ ካሬ ሜትር ላይ እንደሚያርፍ የሚጠበቀው ይህ መስራቾቹ የህክምና ከተማ ብለው የሰየሙት የሕክምና ማዕከል የመጀመሪያ ምዕራፍ ግንባታው 110 ሚሊዮን የአሜሪካ ዶላር ይፈጃል። 2.4 ቢሊዮን ብር መሆኑ ነው። ዛሬ ረፋዱ ላይ ለግንባታው የመሠረት ድንጋይ ያኖሩት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሥነ ሥርዓቱ ላይ ባደረጉት ንግግር ሆስፒታሉ እያደገች ሄዳለች ላሏት አዲስ አበባም ሆነ ለጠቅላላ ሀገሪቱ የሚሰጠውን ከፍተኛ ጥቅም ጠቁመዋል። ከዚህ በተጨማሪና ላቅ ያለ ጥቅም ይሰጣል ብለው የሚገምቱት በሀገሪቱ እየተስፋፉ በሚገኙት የህክምና ትምህርት ቤቶች ውስጥ ለሚማሩት ወጣት ሐኪሞች የሚሰጠው ትሩፋት ነው። እኔ ከዚህ ሆስፒታል በላይ በየ ተቋሞቹ ወይም በሜዲካል ስኩልስ የሚሰጧቸው ትምህርቶች የሪሰርች ወረቀቶችን የሚያዩበት ከዛም አልፎ በቅርብ የሚደግፉበት ሁኔታ እና ምርጥና ጥሩ ሙያ ይዘው የሚወጡ ዶክተሮች እንዲኖሩን የማድረግ ስራ ላይ ከፍተኛ አስተዋጽኦ ልታበረክቱ እንደምትችሉ ከዚህ በፊትም ተወያይተናል። አሁንም ከሆስፒታሉ በላይ ትልቁ ተልእኳችሁ ይሄ ይሆናል የሚል እምነት አለኝ። ሜዲካል ስኩሎቻችን ተገቢው ክህሎት ያላቸውና ብቃት ያላቸው እንዲሆኑ ለማድረግ ያላሰለሰ ጥረት እንድታደርጉ በኤፌድሪ መንግስትና በራሴ ስም አደራ ልላችሁ እፈልጋለሁ። በአስራ ሁለት ትውልድ ኢትዮጵያውያን ሐኪሞች ሀሳቡ እንደተጠነሰሰ ያስታወሱት የኢትዮ አሜሪካ ዶክተርስ ሜዲካል ሲቲ ኃላፊነቱ የተወሰነ የግል ማህበር ቦርድ ሊቀመንበር ዶክተር ግርማ ተፈራ ስብስቡን ማለትም ዛሬ ከ250 በላይ ሐኪሞችን ያቀፈውን በአንድነት የያዘው የዓላማው ግልጽነት ነው ይላሉ። በሀገራችን ውስጥ በከፍተኛ ደረጃ ጥራት ባለው ሁኔታ በኢንተርናሽናል ደረጃ የተሞገሰ ሆስፒታል መስራትና በተለይ በተለይ አገር ውጭ ሄደው ሕክምና ፍለጋ ተንከራተው የሚመጡ ወገኖቻችንና ዘመዶቻችንን የሚረዳ ወደ ውጭ አገር የሚንከራትቱትን ግለሰቦች አገራቸውን እንዲታከሙ የሚችሉበትን ሆስፒታል መፍጠር ዋናው ዓላማችንና ሁሉ ሰው የሚያምንበት የጋራ ዓላማችን መሆኑ አሰባስቦናል። የፕሮጀክቱ ዋና ስራ አስፈጻሚና አማካሪ አቶ መላኩ ንጉሴን ከሥነ ስርዓቱ ፍጻሜ በኋላ ይህ የህክምና ማዕከል የሚያመጣው ወይንም የሚጨምረው አዲስ ዋጋ ምንድን ነው ብዬ ጠይቂያቸው ነበረ። ምንድን ነው? የእኛ ኢንተርናሽናል ስታንዳርድ ነው ማለት አሁን ለምሳሌ የውጭ ሀገር ዲፕሎማትና ዜጋ እዚህ ሀገር ያለ ያ ሰው ከታመመ ውጭ ሀገር ሄዶ ነው የሚታከመው፣ እዚህ ሀገር አይታከምም። ለምንድን ነው የዚ ሀገር የሚሰጠው ህክምና ኢንተርናሽናል ስታንዳርድ አይደለም ብሎ ነው እንግዲህ የሚታወቀው። እና እኛ የምንሰራው ኢንተርናሽናል ስታንዳርድ ነው ብለን ነው። በሥነ ስርዓቱ ወቅት የተሰራጩ መረጃዎች እንደሚያመለክቱት ይህ የመጀመሪያው ግንባታ ዋናውን ድርሻ ይይዛል። ሁሉም አይነት ምርመራዎች የሚካሄዱበት ሦስት መቶ አልጋዎች፣ ስምንት የቀዶ ህክምና ክፍሎች፣ ሁለት ካቴተራይዜሽን ላቦራቶሪዎች፣ ሰማንያ ማማከሪያ ክፍሎች ያሉት የተመላላሽ ህክምና መስጫ ህንፃና የካንሰር ምርመራ ማዕከል ያለው ዘመናዊ ሆስፒታል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናምራለን። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በመካከላቸው የሚኖረውን ትብብርና የማስተባበር ተግባርን ከፍ ለማድረግ የሚያስችላቸውን እርምጃ ትላንት ወስደዋል። የሰላምና የጸጥታ አጋርነታቸውን ለማጠናከር የሚያስችል ማዕቀፍን ፈርመዋል ተብሏል። ዘጋቢያችን ማርጋሪት በሽር ከተባበሩት መንግስታት ድርጅት ጽፈት ቤት የላከችውን ዘገባ አዳነች ፍሳዬ ታቀርበዋለች። የማዕቀፍ ስምምነት የተደረገው በአፍሪካ ግጭቶች እንዳይከሰቱ ለመከላከልና ግጭት ከተፈጠረም ፈጣን ምላሽ በመስጠት ተግባር ትብብራቸውን ለማጠናከር ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኬ መሐማት ጋር ሆነው ለጋዜጠኞች በሰጡት መግለጫ ስምምነቱ በሁሉም ዘርፎች ትብብር ያጠናክራል ብለዋል። የሰላምና የጸጥታ ራእይ እንጋራለን። የአካታች ዘላቂ ልማት፣ ሰብአዊ መብትና መልካም አስተዳደር አብሮ መታየት ያለባቸው የጋራ የሆነ ራእይ የሚያስፈልጋቸው ናቸው። በሁለቱ ድርጅቶቻችን ደግሞ የጠነከረ ትብብር እንዲኖር ያስፈልጋል። ከሰላምና ጸጥታ ሌላ የማዕቀፉ ስምምነት በምርጫ ጉዳዮች፣ በመልካም አስተዳደር፣ በሽምግልና ሰብአዊ መብትን በማክበር ሰብአዊ ቀውስን በማስወገድና ከተከሰተ ምላሽ በመስጠት በኩል የሚደረገው ትብብር እንዲሰፋ ያደርጋል። ባለፈው ጥር ወር በአፍሪቃ ሕብረት ሊቀመንበርነት የተመረጡት መሐማት ስምምነቱን በበጎ ተቀብለውታል። ስምምነቱ የተደረገው ከአህጉሪቱ የበርካታ ግጭቶች፣ የአሸባሪነት፣ የፍልሰትና ከመኖሪያ የመፈናቀል ችግሮች እንዲሁም በሦስቱ ሀገሮች ረሃብ ሊገባ ይችላል የሚል ስጋት ባለበት በአሁኑ ወቅት ነው በሌላ በኩል ደግሞ የአፍሪቃ ሀገራት መሪዎች የዘላቂ ልማት እቅድ ለማውጣትና እየተበራከተ ለሄደው የወጣቶች ብዛት የስራ ዕድል ለመፍጠር እየተፍጨረጨሩ ናቸው። አፍሪቃ ውስጥ ሰፊ መሰረት አለ። ብዙ ጥሪት አላት። አብዛኛው ህዝቧ ወጣት ነው። ከአፍሪቃ 1.2 ቢሊዮን ህዝብ 60 ከመቶዎቹ ወጣቶች ናቸው ነበር ያሉት መሐማት። የአፍሪካ የሙዚቃ ኮከቡ ሳሊፍ ኬታ በቅርቡ ዋሽንግተን ዲሲ አካባቢ የሙዚቃ ኮንሰርት ነበረው። ሳሊፍ የቆዳና የርንጥረ ንጥረ ነገር እጥረት በሚያስከትለው አልባይኖ ተይዞ በመወለዱ ምክንያት እንዲህ ያሉ የአፍሪካ ሕጻናት የሚገጥማቸው መገለል ሁሉ እርሱንም አጋጥሞት ነበር። የአሜሪካ ድምጹ ዘጋቢ አርዙማ ኮምፓሬ ከማሊው ኮከብ ጋር በአጭሩ ተጫውቶ ነበር። ባለ ወርቃማው ድምጽ የማሊው ዘፋኝ የሚታወቅበት መጠሪያ ነው። አድናቂዎቹ ኬታ በአልባኒዝም ለተያዙ ሰዎች ላቋቋመው ግሎባል ፋውንዴሽን የሚሆን ገቢ ለማሰባሰብ በተካሄደው የሙዚቃ ኮንሰርት ላይ እስኪ ደክማቸው ጨፍረዋል። ሳሊፍ ከሕሊናው ስለማይጠፉት የልጅነት ትዝታዎቹ ተጠይቆ ነበር። የስምንት ዓመት ልጅ እያለሁ ክፍል ውስጥ በጣም ጎበዝ የሚባል ተማሪ ነበርኩ። አንድ ቀን ግን ፈተና ልንፈተን ጥቂት ሲቀረን ከክፍል ውስጥ እንደወጣ ተደረግኩ። ምክንያቱ ደግሞ የማየት ችሎታዬ እየተስተካከለ ስላልነበር ነው። ይህን ችግሬን የተረዱ ተማሪዎች በጋራ ሆኑና ገንዘብ አሰባስበው በተሻለ ሁኔታ ለማየት የሚረዳኝ መነጽር ገዝተው ሰጡኝ። እንዲህ ያለውን ደግነት እስክሞትም ድረስ በፍጹም የምረሳው አይደለም። ታውቃለህ፣ ከራሊ የሙዚቃ ባንድ ጋር ለመጀመሪያ ጊዜ ባደረግሁት ኮንሰርት ላይ ሁሉም ተገኝተው ነበር። አንዳንዶቹ በእንባ እየታጠቡ ነበር ሙዚቃዬን ሲሰሙ የነበረው። ከአልባኒዝም ጋር የተወለደችው የሳሊፍ ኬታ ሴት ልጅ ናቴኒ ኬታ ባለፈው ዓመት በፓራ ኦሎምፒክ ተወዳድራ ስታሸንፍ ሳሊፍ በህይወቱ እጅግ የተደሰተበትና የኮራበት ቀን እንደሆነ ይናገራል። በጣም እጅግ በጣም የተደሰትኩበት ቀን ነበር። ሕይወት በአልባኒዝም ለተያዙ ሰዎች ከባድ ስለነበረች ሁልጊዜም ለልጄ ፍርሃት ነበረኝ። ነገር ግን እርሷ በጣም ጠንካራ ታጋይ ነበረችና በሚያስገርም ብቃት ተወጣችው፣ ያለ እኔ ትልቅ ደስታን ፈጠረልኝ። ለዚህ ዝነኛ የማሊ ሙዚቀኛ ሙያው ለህይወቱ ብዙ ነገርን እንደሰጠው ይናገራል። ሙዚቃ ጓደኛዬ ነው፣ ምክንያቱም ብዙ ሰዎች በሙዚቃ ውስጥ ወደውኛል። ብዙ ሰዎች በሙዚቃ ምክንያት አይተውኛል። ሙዚቃ ራሴን እንድገልጥበት ረታኛለች እንደ እኔ ድምጻቸውን ለማሰማት እድል ለሌላቸውም ድምፅ መሆን እንድችል ረታኛለች ሙዚቃ ሕይወቴ ናት። የተከታተላቸው የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ መጨረሻው ዘገባችን ነው የምናልፈው። ተከታዩ ዘገባችን ደግሞ ከጾታ ጥቃት ጋር የተያያዘ ነው። የሚያዝያ ወር በሴቶች ላይ የሚፈጸሙ ጥቃቶችን በተመለከተ የግንዛቤ ማስጨበጫ ወር በመባል በአውሮፓውያን ዘንድ በመከበር ላይ ይገኛል። ይህንን ዓመታዊ በዓል ምክንያት በማድረግ በዚህ በዩናይትድ ስቴትስ አንድ ውይይት በቅርቡ ተካሂዶ ነበር። ውይይቱን ያዘጋጀው ዘፐርሰን ሴንተር የተባለ ድርጅት ነበር። ቆንጅት ታየ የድርጅቱን መስራች ወይዘሮ አመሊያ ሚሳል ሊድሰንን አነጋግራ ድርጅቱን በማስተዋወቅ ይጀምራሉ እሳቸው ፐርሰን ሴንተር የተቋቋመው በ2013 እንደ ኤሮፕያን አቆጣጠር ነው። የተቋቋመውም አፍሪካውያን በአሜሪካን ሀገር የሚኖሩ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ ለሚኖሩ አፍሪካውያን የቤተሰብ ጥቃት ችግር ለደረሰባቸው፣ የወሲባዊ ጥቃት ለደረሰባቸው ሰዎች እርዳታ ለመስጠት ነው። የምንሰጠው እርዳታ የማማከር አገልግሎት፣ ወደሚያስፈልገው ትክክለኛ ባለሙያ መምራት፣ ፍርድ ቤት አብረን ሄደን ለነሱ አድቮኬሲ ማድረግ እንሟገታለን። ሌላ አይነት ችግር ለደረሰባቸው ሰዎች ሌላ ሌላ አይነት እርዳታም ስራ ማፈላለግ ወይም መጠጊያ ቦታ በመፈለግ እንደዚህ አይነት እርዳታ ነው የምንሰጠው። ተጨማሪ ደግሞ ከተማ ውስጥ ላሉ መስሪያ ቤቶች አፍሪካኖችን ለሚረዱ ትምህርት እንሰጣለን። እንዴት አድርገው ከአፍሪካያኖች ጋር ቢሰሩ የተሻለ ውጤት ማምጣት ይችላሉ። ያው እንግዲህ አሁን ዛሬ እንደምናደርገው ደግሞ በየአፍሪካን መስሪያ ቤቶች ወይ ትምህርት ቤቶች ወይ ቤተክርስቲያናት እና መስጊድ እየሄድን ለህዝቡ እናሳውቃለን። ምን ይመስላል የቤተሰብ ውስጥ ጥቃት ምን ይመስላል፣ ምን ማድረግ ይቻላል፣ ህጉ ምን ይላል፣ በአሜሪካን ሀገር ሰው የት እርዳታ ማግኘት ይችላል የሚለውን መግለጫ እንሰጣለን፣ ለህዝቡን እናስተምራለን። እና ይህንን ነው ፐርሰን ሴንተር የሚያደርገው። ወደ ዛሬው ዝግጅት ከማለፌ በፊት ወይዘሮ አመሊያ፣ ኢትዮጵያውያን በዚህ አካባቢ ያሉ ኢትዮጵያውያን ስለ ፐርሰን ሴንተር ምን ያህል ግንዛቤ ያላቸው ያውቃሉ ወይ፣ እንዳላችሁ እርዳታ ከዛ መገኘት እንደሚችል፣ ወይም ደግሞ እርዳታ ለማግኘትም ሳይሆን እንተባበር እናግዝ ብሎ ለሚፈልግ ሰው ስለ እናንተ የሚያውቁት እናንተን የሚቀርቧችሁ ምን ያህል ናቸው? እኛን የሚቀርቡት በእውነቱ ቤተ ክርስቲያናት ታግዘውናል። አንድ ሁለት ቤተ ክርስቲያናት ታግዘውናል። በዛ የተነሳም ህዝቡ ስለ እኛ ስም ያውቃል። ሌሎች መስሪያ ቤቶች እዚህ ከተማ ውስጥ የሚሰሩ ወደኛ ይልኳቸዋል፣ ሰዎች ችግር በገጠማቸው ጊዜ። ብዙ ሰው ግን መጥተን እናንተን እንረዳችሁ ብሎ ኢትዮጵያውያን፣ እኛ ወደኛ ጋር የሚመጡ የሉም የነጻ አገልግሎት መስጠት ባህላችን ውስጥ የሌለ ነገር ስለሆነ ይመስለኛል። አሁን ብዙ ቦታ እየሄድን ገለጻ ስለሰጠን የሚያውቁን ይመስለኛል። የሚረዱን አስመልክቶ ነው አሁን የተናገሩት። ለመረዳት እርዳታ ለማግኘት የሚፈልጉ ይመጣሉ። በተለይ ሴቶች። አዎ ለእርዳታ ለመፈለግ ከየቤተ ክርስቲያኑ የሚላኳሉ፣ ከየትምህርት ቤቱ የሚላኳሉ ከየ ሌሎች መስሪያ ቤቶች የቋንቋ ትምህርት ቤት ወይም የጤና ሕክምና ቦታ ሲሄዱ እና ተደብድበው ወይ አንድ ነገር ሆኖ ከሆነ ወደ ኛ ጋር ይልኳቸዋል እና የሚመጡ አሉ፣ ከየቦታውም። መልካም እሺ፣ ወደ ዛሬው ዝግጅታችሁ እንለፍ ና ዝግጅታችሁ ምን ላይ ያተኮረ ነው? በዚህ በአይቮሪኮስት ኤምበሲ ያዘጋጃችሁት ሲባዊ ጥቃት የደረሰባቸው ሰዎች የሚታሰቡበት ወር ነው ይሄ እና ይሄንን አስመልክቶ አፍሪካውያን ላይ የሚደርሰው ችግር ምን ይመስላል? ይሄንንም አስመልክቶ በሚል ለመነጋገር ነው። ምክንያቱም ብዙ አፍሪካኖች ከጦርነት ቦታ ከችግር ቦታ ከእስር ቤት ከበረሃ ተነስተው ወደዚህ ይመጣሉ ና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከደረሱ በኋላ የሚደርስባቸው ብዙ ነገር አለ። ወሲባ የሚመለከት ወይም ቤተሰብ ውስጥ ጥቃት በሚመለከት ወይ በጓደኛ መሐል ቢሆን መደባደብ ብዙ ነገር አለ እና ይህንን አስመልክቶ ሕጉ ምን ይላል? ምን እርዳታ ማግኘት ይቻላል? ምን ማድረግ እንችላለን ራሳችንን ለመጠበቅ የሚለውን ለመነጋገር ነው እና መግለጫ ለመስጠት ስለ ምን ማለት ነው ወሲባዊ ጥቃት ማለት ምን ማለት ነው የሚለውን ለመናገር ነው። ብዙ ተናጋሪዎች አሉን። ሁለቱ እንዲህ አይነት ጥቃት ደርሶባቸው ከአፍሪካ መጥተው እዚህ አግብተው ብዙ አይነት ጥቃት የደረሰባቸው ሰዎች ምን እንደሆነ ህይወታቸው ምን እንደሚመስል እንዴት እንደኖሩ ነው የሚነግሩ ነው የራሳቸውን የምስክርነት ቃል የራሳቸውን የምስክርነት ቃል። እሺ ወይዘሮ አምሊያ እንግዲህ እንደምናውቀው በአፍሪካውያን ዘንድ ብቻ ሳይሆን በአሜሪካውያንም ዘንድ ቢሆን እንዲህ አይነት ጥቃት ደርሶብኛል ብላ አንድ ሴት ወጥታ ለመናገር ምናልባት አመት ሁለት አመት አስር አመትም በዛ ጥቃት ውስጥ ኖራ ነው አንድ ጊዜ ወይ መካሪ አግኝታ፣ ወይም በራሷ ተነሳሽነት ከመሞቴ በፊት አንድ ነገር ላድርግ ብላ ወታ ለሚመለከተው ክፍል የምትናገረው። በአፍሪካውያን ዘንድ በተለይም ደግሞ የኛ አድማጮች ኢትዮጵያውያን ናቸው እና እንዲህ አይነት ችግር ላይ ነኝ ብሎ የሚወጣው ሴት እንደ ምን ያህል ነው? ከባድ ደረጃ ላይ ሳይደርሱ የመውጣቱ ነገር ማለት ነው አዎ ጥሩ ጥያቄ ነው። ይሄ በአሜሪካን ሀገር ከስምንት ሴት አምስቱ እንዲህ አይነት ጥቃት ይደርስባቸዋል። ሁሉም ግን ተነስተው ፍርድ ቤት አይሄዱም፣ ወይ ፖሊስ ጋር አይሄዱም፣ ወይ ሐኪም ጋር አይሄዱም። ቢሄዱም አይከታተሉትም ጉዳዩን ከዛ በኋላ። የኛም ሕዝብ እንደዚሁ ነው። አንደኛ ችግር አለኝ ብሎ ወጥቶ ብቻውን የሚናገር ሴት የለም። ቢናገርም ይፈራል። ምክንያቱም ብዙዎቹ ባሎቻቸው ስለሆኑ የሚያመጧቸው እዚያ ሀገር ከባላቸው ከተለዩ ምንም ወዳጅም ጓደኛም ዘመድም አይኖራቸውም። ወደ ቤተ ክርስቲያን ሄደው እርዳታ ይጠይቃሉ። ቤተ ክርስቲያን ታረቁ ነው እንጂ ተለያዩ ውጪ ብሎ የሚመክር ቤተ ክርስቲያን የለም። እና ሰው ጉዳቱን በውስጡ አምቆ በየቤቱ ይኖራል ብዙ ሴት የአይምሮ ህመም ያጋጥመዋል። በዚህ የተነሳ የሰውነት ህመም እዚህ ጋ ያመኛል፣ ዘጋ ያመኛል ይላል። ግን ዋናው ችግሩ ይሄ ቤተሰብ ውስጥ ሰላም አለመኖሩ ነው። ያሳካ ፍቅሬ I'm so የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችን ይመራ የነበረው ሞክቢል ያበረው፣ በሌላው ቴክኒክ በሌላኛው ሳይድ ዳን ሙዚቃን በመምረጥ ዲጄ ፋትሱ ስናስተናግዳቸው ያመሸ ነው ደግሞ እኔ መስታወት አራጋውና ጽዮን ግርማንን ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።